ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ለምሽቱ ካሰናዳናቸው ጉዳዮች መካከል አማተር የስዕል ጥበብን በደሴ ከተማ ስማር ቆይቼ በ1998 በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪን አገኘሁኝ። ከዛ በ1999 ጀምሮ በተፈሪ መኮንን በቀድሞው፣ አሁን እንጦጦ ፖሊቴክኒክ ኮሌጅ ስነጥበብ ትምህርት ክፍል በዲፕሎማ ማስተማር ሲጀምር ከመጀመሪያዎቹ መምህራን ውስጥ አንዱ ነበርኩኝ። ኃይሉ ክፍለ የጥንታዊ ኢትዮጵያን በሚዘክሩ የማህተም ጥበብ ስራዎች የሚታወቅ የሥነ ጥበብ ባለሙያና መምህር ነው። የምሽት እንግዳችን ነው፣ ቆየት ብሎ ሐሳቡን ያጋራናል። ሌሎች መሰናዶዎችም የተካተቱበትን የዛሬውን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ በድምፅና ምስል ቅንብሩ አብሮን ያመሻል። አብራችሁን ቆዩ። ወደ ቀዳሚው መሰናዶም እንሻገር። ጥንታዊ ኢትዮጵያን በሚዘክሩ የማህተም ጥበብ ስራዎች የሚታወቅ የሥነ ጥበብ ባለሙያና መምህር ነው። በቅርቡ በኢትዮጵያ ፕሬዝደንት ሳህለ ወርቅ ዘውዴ ሳይቀር የተመሰገነው ኃይሉ ሌሎች ዘዴዎችን አክሎ በሚያቀርባቸው ስራዎቹ ረብ ያላቸው ሀሳቦችን እያጋራ ይገኛል። ከስራው ጋር የተያያዙ ጉዳዮችን ለማንሳት በስልክ መስመር አግኝተነዋል። በመቀጠል ይቀርባል። ኃይሉ ክፍሌ ይባላለሁ። የተወለድኩት በደሴ ከተማ ነው። አማተር የስዕል ጥበብን በደሴ ከተማ ስማር ቆይቼ በአስራ ዘጠኝ ዘጠና ስምንት በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ አገኘሁኝ። ከዛ በአስራ ዘጠኝ ዘጠና ዘጠኝ ጀምሮ በተፈሪ መኮንን በቀድሞ፣ አሁን እንጦጦ ፖሊቴክኒክ ኮሌጅ ስነ ጥበብ ትምህርት ክፍል በዲፕሎማ ማስተማር ሲጀምር ከመጀመሪያዎቹ መምህራን ውስጥ አንዱ ነበርኩኝ። አሁንም እዛው ነው ማስተምረው ከዛን ጊዜ ጀምሮ ከማስተማር ጎን ለጎን በግ በቡድን የዓለም ክፍሎች ኢንተርናሽናል ሲምፖዚየምስ፣ ወርክሾፖች ላይ እሳተፋለሁ። ሁለት ሺ አስራ አንድ ደግሞ ሁለተኛ ድግሬን እዛው በአዲስ አበባ ዩኒቨርሲቲ አግኝቻለሁኝ። ከሁለት ዓመት በፊት ደግሞ ከጓደኛዬ ሰዓሊት አምራት ስልጣን እና ከሌሎች ወዳጆቼ ጋር በመሆን ኢንተርናሽናል አርት ሲምፖዚየም ከተለያዩ አስራ አምስት የዓለም ሀገራት የመጡ ሰዓሌዎችን በማሳተፍ አንድ ደማቅ ዓለም አቀፍ የስዕል ሲምፖዚየም አዘጋጅተናል። ጎን ለጎልን ከባለፉት ስድስት እና አምስት ዓመት ወዲህ በፈንድቃ ባህል ማዕከል የስዕል ጋለሪ ሰዓሌዎችን አውደ ርዕይ እንዲያቀርቡ በማደራጀት ከጓደኞች ጋር በመስራት ላይ ይገኛለሁ። እንግዲህ አንተ ወጣት ከሚባሉ ሰዓሌዎች መካከል አንዱ ነህ። ነገር ግን ስራዎችህ በአብዛኛው ከሞላ ጎደል ጥንታዊነት የሚንጸባረቅባቸው ናቸው። ይህንን ርዕስ የመረጥክበት ልዩ ምክንያት አለው? እንግዲህ ሰው ማንን ይመስላል ቢባል ኑሮውን፣ ወይ ንባቡን፣ ወይ ውሎውን ነው የሚባለው እና እኔ አብዛኛው ጊዜ የሚያስደስተኝ ቀደም ብዬም ጀምሮ የኋላ ታሪኮቻችንን መመርመር፣ መፈተሽ በጣም ያስደስተኛል። እና ይሄ የንባብ ልምዴና ፍላጎቴ ታይ ነገር ሲገለጥ ወደዛ እንዲሄድ አድርጎታል ብዬ አስባለሁ። ከዛም ባሻገር የንባብ ፍላጎቴን ግንዛቤን እያሰፋው ስመጣ ማንኛውም ሰው በሶስት ማንነቶች ውስጥ የተገመደ ነው ብዬ አስባለሁ። ሌሎቻችን እንደምናስበው የትናንት ማንነት አለ፣ የዛሬ እኛነት አለ፣ ደግሞ የነገ ራዕይ አለ እና እነዚህ ሶስት ነገሮች እንደ ገመድ የተያያዙ ናቸው። ልንለያቸው አንችልም። የትኞቹን ከየትኛው ጋር ሚዛን ሰጥተን ለነጋችን እናደርገዋለን የሚለው ጉዳይ እንጂ ለምሳሌ የዛሬ መቶ ዓመት የተደረገ አንድ ክዋኔ የሚያገር ውስጥ እዛው መቶ ዓመት በተከወነበት ሁኔታ ሊቀር አይችልም። ምናልባትም የዛሬን ማንነታችንን እንደገና ሪኮንስትራክት ሊያደርገው ይችል ይሆናል። ከዚህ አንጻር እነዛ የንባብና በግል ያለኝ ፍላጎት እንዲሁም ከቤተሰብ በተለይ ከአባቴ ደግሞ ታሪክን ማወቅ፣ ራስን መፈለግ፣ መመርመር ያበረታኝም ስለነበረ እነዚህ ነገሮች ተደምረው አሁን ባለሁበት የአሰራር ዘዴ እና ሀሳብ ላይ እንድገኝ አድርጎኛል ብዬ አስባለሁኝ። እንግዲህ ስዕሎችህን በተለያዩ ዘዴዎች ነው የምታቀርበው። የማህተም ጥበብ አለ፣ ድብልቅ ዘዴዎችን ትጠቀማለህ፣ ብዕር ስዕሎች የምትላቸውም አሉ። የትኛውን ዘዴ ለየትኛው ስዕል መጠቀም እንዳለብህ በምን ሁኔታ ነው የምትወስነው? አንዳንድ ጊዜ ሀሳቡ ቀድሞ ወደ እኔ ይመጣል። አንዳንድ ጊዜ ደግሞ የሚታየው ነገር ቅርጹ ይመጣና ቅርጹን ከሰራው በኋላ ሀሳብ ላለብሰው እችላለሁ ግን ብዙ ጊዜ ሀሳቡ ቀድምና ያንን ሀሳብ በየትኛው ሚዲየም ገልጸው ይበልጥ እኔም ያስደስተኛል፣ ተደራሽን ደግሞ ሀሳቤን ሴንተር ሊያገኝልን ይችላል ብዬ ሳስብ ሞካክራቸዋለሁ የተለያዩ የአሰራር ዘዴዎች። በአጋጣሚ የመጀመሪያ ዲግሪን የተመረኩት በሕትመት ጥበብ ወይም ግራፊክ አርት በሚባል ትምህርት ዘርፍ ነው እና ይሄ የትምህርት ዘርፍ በጣም በውስጡ ብዙ የተለያዩ የአሰራር ዘዴዎችን ያቀፈ ነው እና ትምህርቱንም ደግሞ በጣም ወድጄው ፈልጌው በፍቅር ማር ስለነበር የተለያዩ ዘዴዎች ላይ ራሴን አሳትፋለሁ እና እንዳልከው በእስክሪቢቶ የሚገለጥ ከሆነ እስክሪቢቶ እጠቀማለሁ። ወረቀት በመላጥ ከሆነ እነሱን ልጣለሁ። በመለጠፍ ከሆነ እለጥፋለሁ። እንዲህ እንዲህ እያደረግኩ ላለፉት አስራ አምስት አስራ ስድስት ዓመት ከተመረኩ ጀምሮ ስሰራ ነበር። በተለይ በተለይ ግን አሁን በዚህ ሶስትና እና አራት ዓመት በደንብ በደንብ ወድጀው ረጅም ጊዜ ቆይቼበት የምሰራው በማህተሞች ላይ ሳቤን በማስደገፍ እነሱ አንድም እንደ ጌታዊ ጥበብ፣ ሁለትም እንደ ሐሳብ፣ ሶስትም እንደ መፍሪያ ሚዲየም አድርጌ እነሱ ላይ ነው በትኩረት እየሰራ ያለሁት። ግን በየመሀሉ እንዳልከው ይህን ሐሳብ እስከሚቶ ቢገልጸው ይሻላል ውሃ ቀለም ይገልጠው ይሻላል ብዬ ካሰብኩ ራሴ ነጻ አድርጌ ነው ጉዳዮች ላይ የምሰራው ማለት ነው። ኃይሉ ዙሪያ በምታያቸው ጉዳዮች ላይም የራስህን አቋም የምትገልጽባቸው አግባቦች አሉ። ለምሳሌ ፋይንዲንግ ሆም በተሰኘው የስዕል ስብስብህ የከተሞች መስፋፋት እየፈጠራቸው ያሉ ጉዳዮችን አንጸባርቀሃል። ኪነ ጥበብን እንደዚህ ላለ ዓላማ መጠቀም ምን ያህል አስፈላጊ ነው ብለህ ታስባለህ? ፋይዳው ምንድን ነው? ትልቅ ፋይዳ ነው እንጂ ያለው ለምሳሌ ምንድን ነው ከዚህ ጥያቄ አንጻር የኪነ ጥበብ ወይም ስነ ጥበብ የመጨረሻ ግቡ ምንድን ነው? ለሰው ልጆች ምንድን ነው የሚፈይደው ብለን ብናነሳ ብዙዎቻችን የምንስማማው ይሄ የማህበራዊ አብሮነትን ማነሳሳት፣ የአገራዊ ራዕይን ከፍ ማድረግ፣ የግለሰባዊ ማንነትን እንዲጸና ማድረግ፣ ከዛ አልፎ ይሄ መንፈሳዊ የሆነ ልዕልናን ከፍ ማድረግ አስተሳሰብ ላይ አብዝቶ የሚሰራ የሙያ ዘርፍ ነው እና ይሄ ይሄ የጥበብ ዘርፍ ደግሞ እንደምታውቀው አሁን ላለንበት የሀሳብ ሂደት ላይ በከፊቱ ነው አስተዋጽኦ ማድረግ አለበት ብዬ አስባለሁ። እየሄድንበት ያለው አካሄድ ወይም ደግሞ እያሰብ ነው ያለው ሀሳብ የሰው ልጅ ከተሰጠው የሰብአዊ ክብር እና ሀሳብ ልዕልና አንጻር የት ላይ ነው ያለ ነው። ይሄስ ጉዳይ በምን ምክንያት መጣ፣ እንደገና በዚህ ሀሳብ ምልልስ ውስጥ ወይም በዚህ ተግባር ላይስ መገኘት አለብን ወይ የሚሉትን ነገሮች የሚመረምር እንዲፈትሽ፣ ወደ ውስጡ እንዲያስብ ምክንያቱም የጥበብ ሰው እኔ እንደማስበው ከየትኛውም ሀሳብና ማዕቀፍ ውስጥ የታጠረ ነው ብዬ አላስብም። ስለዚህ ከዛ ውጪ ከሆነ የማህበረሰብን አካሄድ፣ ንቃተ ህሊና ተከትሎ መጨመር አለበት። ምን መወያየት አለብን? ምን መነጋገር አለብን? እንዴት ነው ይህን ጉዳይ ማሰብ ያለብን? ብሎ ለውይይት ክፍት የሚያደርግ የጥበብ ዘርፍ ስለሆነ እኔም እንደ አንድ በዚህ ዘመን እንደተገኘ ሰውና የጥበብ ባለሙያ እኒህ ጉዳዮችን ሳይ በዛ ጉዳይ ላይ ለምን ከፍ ያለ ሀሳቦች እንድንነጋገር ምክንያት አልሆነም በሚል የተሰማኝን እንደጠቀስከው በተለያዩ ዘዴዎች አቀርባለሁ እና በጣም ትልቅ አስተዋጽኦ አለው ብዬ አስባለሁ። የጥበብ ስራ በተለይ በዚህ ሰዓት ከትናንሽ ሀሳቦች ወተን ከፍ ያለውን ጉዳይ ላይ እንድናተኩር የሚያደርገን በምንም ነገር ያልታጠረ ጣቢብ ነው ብዬ አስባለሁ እንግዲህ ስራዎችህ የተለያዩ ቅናዎችና ሽልማቶችን እያስገኙልህ ነው ከዚያ መካከል አንዱ ደግሞ ከክብርት ፕሬዚደንት ሳህለወርቅ ዘውዴ ያገኘኸው እውቅና ነው ወደዚያ የወሰደህን ነገር እስቲ ጠቅለላ አድርገህ ንገረን ከእሳቸው ጋር ያገናኘህ ስራ ምን ነበረ የተሰማ ስሜትስ ምንድን ነው በስራህ ምክንያት ካገኘኸው እውቅና አንጻር እሱ አጋጣሚ ምንድን ነው የቅርብ የእሳቸው የቅርብ አማካሪ የኔም ስራዎች የሚገዛኝ የኔም ስራዎች የሚያደንቅ? አማካሪያቸው አለ እና አንድ ኤግዚቢሽን ላይ ተገናኘን እና ሀሳቡን ይነግረኛል የእሳቸውን ምስል እንድሰራለት እና እሳቸው አያውቁም፣ ከዛ ስጦታ እንደሚሰጣቸው ነገረኝ። ተስማማን፣ ግን በደንብ ጊዜ እንደሚሰጠኝ ተነጋግረን ሁለት ወር ሰጠኝ እና በሁለት ወር ጊዜ ውስጥ ሰራሁት። የእሳቸውን ፖርትሬት የዚች ታላቅ ሀገር ክብርት ፕሬዝዳንት ፊት ነው የምሰራው። ስለዚህ በዚህ ፊት ላይ እሳቸውን ከማስመሰል ባለፈ እኔ ማስተላለፍ፣ መጠየቅ፣ መመርመር የምፈልገውን ነገር እንዳስተላልፍ ትልቅ እድል አገኘሁኝ። ምክንያቱም ቀደም ብለህ እንደጠቀስከው በዚህ ሰዓት አሁን በተለያዩ ማህተሞች ነው ስዕልን የምሰራው በቡሮች ሳይሆን ማለት ነው። እነዛ ማዕተሞች ደግሞ አንድም ማዕተሞች በራሳቸው ታሪክ ናቸው፣ ሁለትም ማህተሙ ከተመታ በኋላ ውሳኔ አለ። ምክንያቱም ዜሪ ዜሪስሽን ቢሃይንዝስታም፣ መልካምም ክፉም፣ ወይም ደግሞ የሚበትን ወይም የሚሰበስብ ወደ ፍቅር የሚያመጣ ወይ ወደ ሌላ ቦታ የሚመራ ውሳኔ አለ አብሮ ማለት ነው። ስለዚህ እሳቸውን መልክ ሲሰራ በኢትዮጵያ ታሪክ ውስጥ ያሉ የሴት ጀግኖችን ወይም ደግሞ ምሳሌ ሊሆን የሚችሉ ሴቶችን ማህተሞች መሰብሰብ ጀመርኩ ማለት ነው። ለምሳሌ የንግስት ሳባ አክሱም ላይ የተገኘ አንድ ማህተም አለ። የቴጌ መነን፣ የቴጌ ጣይቱ፣ የንግስት ዘውዲቱ፣ እነዚህ እነዚህ የሴቶችን ማህተም ሰበሰብኩና በእነዚያ ማህተሞች በመደራረብ ነው የእሳቸውን መልክ የሰራሁት። ስለዚህ እኔ ሀሳብ ምንድን ነው የዚች ጥንታዊና ታላቅ ሀገር የሴቶችን ታሪክ ይዞ የመጣው ገመድ እርሶ ላይ ደርሷል፣ እና ይሄ ገመድ ወደ የት ይሄዳል፣ ምን ያደርጉታል? አይነት የሚል ሀሳቦችን ለመመርመር ነው። እሱን በጣም ደስ ብሎኝ ሌሎችንም ሀሳቦች ከፊታቸው ጀርባ ጨምሬ ስራውን ሰጠሁት፣ ለሱ ማለት ነው። እሱ ተቀበለኝ። እዛ ጋር ጨረስን የኔና የሱን ግንኙነት። እሱ በጣም ደስ ብሎት በስራው ወስዶ ሰጣቸው። እና ከሰጣቸው እሱ ጋር ከተለያየን ከተወሰነ ሰዓት በኋላ ስልክ ደወለልኝ ክብርት ፕሬዚዳንት ይፈልጉሃል የአሰራር ዘዴውን ሀሳብህን እንድታወራላቸው ይፈልጋሉ ና ቀጠሮ ይያዝልህ አለኝ በተባለው ጊዜ ሄድኩኝ እሳቸው ጋር ማለት ነው እና ተገናኝተን እንደነገሩኝ እንደተረዳሁት አንድ አሰራር ዘዴው አካሄዱ አዲስ ሆነባቸው ሁለተኛ ፊታቸው ላይ የተቀመጡት ቅድም የጠቀስኩልህን ማህተሞች ምን እንደማስብ እንዴት በዛ መንገድ እንደሰራኋቸው እንዳብራራላቸውና እንደዚህ አይነት አሰራር ዘዴዎችን ለዓለም ማስተዋወቅ ስላለብኝ ፌስቡክ ገጻቸው እና በትዊተር ገጻቸው የኔን ታሪክ ከአሰራሩ ጋር ሊያወጡ እንዳሰቡ ነገሩ እና ምን ተሰማህ ላልከው በጣም ትልቅ ክብር ነው የተሰማኝ። አንድም እሳቸው የኔን መጥራት እኔን ብቻ እንደጠሩኝ አይደለም የማስበው እኔና በእኔ መሰል ያሉ ወጣት ሰዓሊዎችንም እንዳከበሩ ለዛ ሙያ ዋጋ እንደሰጡ አድርጌ ነው ያሰብኩት። እንዲሁም ደግሞ በእኔ በግል ደግሞ ይሄ የአሰራር ዘዴና ሀሳቢን ሀሳቤን ማስተላለፍበት የስዕል ጥበብ አንድ ደረጃ ላይ እንደደረሰ ሌላ ማረጋገጫና ማበረታቻ ነው የሆነኝ ማለት ነው። ምክንያቱም እንደምታውቀው እሳቸው ፈረንሳይ ሀገር ኑረዋል። ሴኔጋል፣ የተለያዩ ዓለም አቀፍ ቤናሎችን የበስነ ጥበብ ዘርፍ ትላልቅ የስዕል ክዋኔዎችን የሚመለከቱ ስዕል በጣም የሚያደንቁ ከኢትዮጵያም ራሱ አንጋፋ አንጋፋ ሰዓሊዎች ወዳጆች እንዳሏቸው አውቃለሁ። ስለዚህ በዚህ መልክ ያንን አጋጣሚ ለእኔ ማግኘቴ ለእኔም ትልቅ ክብር ነው፣ ትልቅ መነሳሳትን ይፈጠረልኝ፣ እንዲሁም ከእኔ ጀርባ ላሉ እኔን መሰል ሰዓሊዎች ደግሞ የሚሰጠው ተምሳሌት ቀላል ነው ብዬ አላስብም። ከስነ ጥበብ ባለሙያነቱ ባሻገር መምህር ነህ። በመምህርነት ደግሞ ከተለያዩ ወጣት የኪነ ጥበብ ሰዎች ጋር ትገናኛለህ። ዝንባሉ ያላቸው ወጣቶች ቢያውቁት ወይንም ደግሞ ቅድሚያ ቢሰጡት የምትለው ጉዳይ ምንድን ነው? ደጋግመህ ወጣቶችን ከማግኘት አንጻር ምንድን ነው ብለህ ታስባለህ? በጣም ግሩም ጥያቄ ነው። እንግዲህ እኔም ላለፉት አስራ ስድስት ዓመት አሁንም እያስተማርኩ ነው ያለሁት እንዳልከው በእኔም እድሜ ላይ ያሉ ከኔም እድሜ ከፍ ያሉ ከእኔም እድሜ ያነሱ ልጆችን የማስተማር ከነሱም የመማር እድል አድጋ ሊሆና በዚህ ሙያ ውስጥ እኔ በጣም በጣም ትልቅ ነገር ነው ብዬ የማስበው። እኔም በተገብረው የሚደስም ይለኝ የሚያስደስተኝ መጀመሪያ የሙያውን ባህሪ በደንብ መረዳት ከተረዳ ነው በሙያው ውስጥ ስናልፍ የሚያጋጥሙ ውጣ ውረዶች የት እንደ ደረጃ እየቆጠርናቸው ልናቀላቸው እንችላለን። ከዛ ባሻገር ደግሞ ለሙያው የሚፈልገውን ስነ ምግባርና መሰጠት በተግባር ላይ መዋል መቻል ምን እንደሚያመጣልን ሳናቅ ሂደትን መውደድ። ማለት ለምሳሌ አንድ ሰው ዲፕሎማ ለመማር ወደ ስለስ ትምህርት ቤት ሲገባ የሚያገኘውን ዲፕሎማው ትቶ ወይም ዲግሪውን ትቶ ሂደቱን በጣም መውደድና እሱን ማክበር መቻል፣ ከዛ ውጤቱ በራሱ ጊዜ እንደሚመጣ ማሰብ እና መጨረሻ ከሚመጣው ነገር ይልቅ ሂደትን ማክበር እና ለሱ ትልቅ ዋጋ መስጠት በጣም በጣም ለዚህ ሙያ ለእኛ ሙያ አስተዋጽኦ አለው ብዬ አስባለሁ። ከዛ ውጭ አሉ ምሳሌ የሚሆኑ ታላላቅ ሰዓሊዎች አሉ። የእነሱን ዳና ናቸውን መከተል ጊዜ የተከበሩ አፈወርቅ ተክሌን የመሰሉ በስዕል ጥበብ ውስጥ የመጨረሻው ከፍታን ያሳዩን በብዙ ዘርፍ እነሱ እነሱ አንጋፋ ሰዓሊዎችን ሌሎችም አሉ የእነሱን መስመር ተከትሎ መሄድ በጣም ጠቃሚ ነው ብዬ አስባለሁ። እጅግ በጣም አመሰግናለሁ ሀይሉ ክፍሌ የስነ ጥበብ ባለሙያ ነህ፣ እንዲሁም ደግሞ በመምህርነት በርካታ ወጣቶችን እየቀረስክ ትገኛለህ። ስለነበረን አጭር ቆይታ እጅግ በጣም አመሰግናለሁ። በጣም እግዚአብሔር ያክብርልኝ። ትሽኔም ሰላም ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ ኢትዮጵያን ወክሎ ነገ በሚካሄደው በ42ተኛው ቀርታ የዓለም ሀገር አቋራጭ ቻምፒዮና ውድድር ላይ የሚሳተፈው ብሔራዊ የኢትዮጵያ አትሌቲክስ ቡድን አውስትራሊያ ባትረስት ገብቷል። ኤቢሳ ነገሰ ደግሞ በዘርፍ ውስጥ ትልቅ ስም ያለውና ክብረ ወሰንን በማስመዝገብ የሚታወቀውን አትሌት ቀነኒሳ በቀለን አነጋግረዋል። ዘገባውን ኤደን ገረመው በመቀጠል ታቀርበዋለች። ዓለም ሀገር አቋራጭ ሻምፒዮና ላይ በመሳተፍ ከአስር ጊዜ በላይ ባለድል የሆነው የበርካታ ክብረ ወሰኖችና ሜዳሊያዎች ባለቤት አትሌት ቀነኒሳ በቀለ እንዲህ ያለው ውድድር እየተዳከመ መምጣቱን ገልጾ በአሁኑ ውድድር ለሚሳተፉ ለኢትዮጵያውያን አትሌቶች ግን መልካሙን ተመኝቷል። ኢትዮጵያኖች የጥሩ ውጤት ያስመዘግባሉ ብዬ እገምታለሁ። ያው በዚህ አጋጣሚ መልካም እድል ተመኝቻለሁ። ያው ጥሩ እንዲገጥማቸው እግዚአብሔር ይርዳቸው እላለሁ። እንግዲህ በርትቶ በድል እንደሚመለሱ እርግጠኛ ነኝ። ያው መልካም ምኞቴን በዚህ አጋጣሚ እገልጻለሁ። የሶስት ጊዜ የኦሎምፒክ ባለድል አትሌት ቀነኒሳ በቀለ ሀገር አቋራጭ ውድድር በሕይወቱ ትልቁን በር የከፈተለት መሆኑንም ያስታውሳል። ሕይወቴ ትልቅ ቦታ አለኝ ለሀገር አቋራጭ፣ ምክንያቱም በሀገሬም ያው እድል አግኝቼ እስከ ዓለም አቀፍ ድረስ እድገት ያገኘሁበት የታወኩበት፣ ሀገሬን ያሳወቅኩበት ነውና በጣም ያስደስተኛል። ሀገር አቋራጭ ገና ከጅምሩ በዚህ ውድድር ውጤት አግኝቼ ያው ታውቅበታለሁ፣ ተጠቅምበታለሁ ማለት እችላለሁ። እንደሚታወቀው በዚህ ውድድር ላይ እኔ የበላይነትን በዚህ ውድድር እስከማገኝ ድረስ ያው የኬንያን አትሌቶች የበላይነትን ይዞ ለረዥም ዓመታት ለ በተከታታይ ሲያሸንፉ የነበረው ውድድርን የኬንያን የበላይነትን ያው በመስበር ኢትዮጵያኖች የበላይነት እንዲወስዱ ያደረግኩት በዚህ ውድድር ነው እና በዚህም ያው ከፍተኛ ኩራት ይሰማኛል። እንግዲህ ያው ውድድሩም በጣም ቻለንጁ ከባድ ነው። እንደሚታወቀው እንደ ትራክ የተመቻቸ ፊልድ ላይ አይደለም የምታካሄደው ውድድሩ በተለይ ውጣ ውረድ አለው። እርጥበታማ በረድዋማ ጭቃማ ቦታ ላይ ነው የምትሮጠው። በጣም ቻሌንጅ የሚያደርግ ቦታ ላይ ነው ውድድሩ የሚደረገው እና እሱን ያው በመቋቋም የበላይነትን በመቀናጀት ያው ሀገሬንም ራሴንም ከፍተኛ እድል እንድናገኝ አድርጋሉ ማለት እችላለሁ። አትሌት ቀነኒሳ የሀገር አቋራጭ ውድድር አሁን ድምቀቱ እየወረደ እንደሚገኝ ገልጾ፣ ምክንያት ነው ያለውንም ያስረዳል። በፊት በየዓመቱ ሲደረግ ነበረ። አሁን በየሁለት ዓመቱ አንዴ ነው የሚደረገው። ከዛም ባለፈው ደግሞ ኢቨንቱንም ቀንሶታል። የቀየሩትም አለ የቀነሱትም አለ እና ይሄ ደግሞ ያው በተለይ ለኢትዮጵያኖች፣ ለኬንያዎች በጣም ያው ጉዳት ነው። እንደሚታወቀው ኢትዮጵያን እና ኬንያን ኤርትራን የሚታወቁበት ብሎም ያው ኡጋንዳዎች በዚህ ውድድር በተለይ ትልቁን ድርሻ የሚወስዱት ናቸው። እና ይሄ ደግሞ የውድድሩ እየቀነሰ መሄድ የድባቡ መውረድ ያው ለነዚህ አገር ላሉ አትሌቶች ያው ትልቅ ጉዳት ነው። እንግዲህ ወደፊትም ደግሞ ያው እነዚህ አገራት ትኩረት ሰጥቶ ከዓለም አቀፉ አትሌቲክስ ማህበር ጋርም እየተነጋገሩ እነዚህ ውድድሮች ያው ወደ ድሮ ቦታ የሚመለስበትን እድገት የሚያገኝበትን ትኩረት ሰጥቶ ድርሻቸው የሚወጡ ይላለው። በሌላ በኩል አትሌት ቀነኒሳ የቀደመው ጉዳቱ ከባድ በመሆኑ አሁንም ድረስ ልምምዶች ላይ ሕመሙ እየተቀሰቀሰ እንደሚያስቸግረው ገልጾ፣ ይሁን እንጂ በመጪው ሚያዝያ ለንደን ላይ ለሚደረገው የማራቶን ውድድር እየተዘጋጀው ነው ብሏል። ከጋቢና ጋር ስለሆናችሁ በእጅጉ እናመሰግናለን። በቻይና ለስለላ ስራ የተለቀቀ ነው የተባለ ፊኛ ከሰማይ ተመቶ በተጣለ ሳምንት ባለሞላ ጊዜ ውስጥ የዩናይትድ ስቴትስ ጦር ኃይል መነሻቸው ያልታወቀ ሶስት ሌሎች በራሪ አካላትን በተመሳሳይ መጥቶ ከሰማይ አውርደዋል። የቻይና ባለስልጣናት በበኩላቸው ተመቶ የወደቁት አዲሶቹ በራሪ አካላት የነርሱ መሆናቸውን ባይናገሩም ዩናይትድ ስቴትስ ለሁኔታው የተጋነነ ምላሽ እየሰጠች ናት ባይ ናቸው። የሁለቱ ሀገሮች ግንኙነት እጅግ ዝቅ ባለ ደረጃ ላይ እንደሚገኝም እየተነገረ ነው። የአሜሪካ ድምጽዋ አኒታ ፓውል ከዋይት ሐውስ ያደረሰችን ዘገባ አሉላ ከበደ እንደሚቀጥለው ያሰማናል። የዩናይትድ ስቴትስ ጦር ባለፉት ጥቂት ቀናት ውስጥ ከሰማይ መጥቶ የጣላቸውን ምንነታቸው ያልታወቀ ሶስት በራሪ ነገሮችን አስመልክቶ በርካታ ጥያቄዎች እየተነሱ ነው። ይሁንና የዋይት ሐውስ ግን በእርግጠኝነት ሊል የሚችለው አንድ ነገር አለ። እነዚህን በቅርቡ ከሰማይ ተመጥተው ወደ ምድር የተጣሉትን በተመለከተ ምንም አይነት ባዕድ ወይም ከምድራችን ውጭ የሆነ አካል እንቅስቃሴ የሚያመላክት ነገር የለም። ያንን የአሜሪካ ሕዝብ እንዲረዳው እንፈልጋለን። ሁላችሁም እንደምታውቁት ይህንን መግለጽ ለእኛ አስፈላጊ ጉዳይ ነው። ይህ በእንዲህ እንዳለም ታዲያ የዋይት ሀውስ ባለስልጣናት ጦር ሰራዊቱ ለምን እነኝህን በራይ ነገሮች በብዛት አገኘ ስለሚለው አንድ ንድፈ ሀሳብ አቅርበዋል። ምክንያቱም እነኝህ ነገሮች እየፈለጉ የነበሩ በመሆናቸው ነው። አንዳች የሆነ ነገር ለመፈለግ የሚያስችሉ መለኪያዎችን በፈቀድ ነው። መንገድ ካዘጋጀን የሆነ ነገር ማግኘታችን አይቀርም። ባለፈው አርብ በዩናይት ስቴትስ ምስራቃዊ የባህር ዳርቻ ቻይና ለስለላ ስራ የላከችው ነው የተባለ ፊኛ ተመቶ በተጣለ አንድ ሳምንት ባልሞላ ጊዜ ውስጥ የዩናይት ስቴትስ ጦር ኃይል አላስካ ላይ አንድ ያልታወቀ በራሪ አካል መጥቶ ጣለ። በማግስቱ ቅዳሜም ዩናይትድ ስቴትስ ዩኮን ግዛት ሰማይ ላይ የታየ በራሪ ነገር መታ ለማውረድ ከካናዳ ጦር ጋር ተባበረች። እናም እሁድ ደግሞ ሶስተኛውን ሁሮን ሐይቅ አቅራቢያ ከሰማይ መታጣለች። ይሁን እንጂ ኪርቢ ግን ሰዎች በዚህ መደናገጥ የለባቸውም ነው የሚሉት እነዚህ አሁን በቅርቡ የታዩት ነገሮች መሬት ላይ ባሉ ሰዎች ላይ ሊያደርሱ የሚችሉት ጉዳትን አስመልክቶ ምንም አይነት ቀጥተኛ ስጋት የሚደቅን ነገር አላገኝንም። ምንነታቸውን እና ለምን አላማ የታሰቡ ናቸው የሚለውን ለማረጋገጥ ልዩ ትኩረት አድርገን በመከታተል ላይ እንገኛለን። ትላንት ሰኞ የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ዋንግ ዌንቢን የሌለ አስደሳች ስሜት ለመቀስቀስ የተደረገ ባሉት እርምጃ ዋሽንግተንን ከሰዋል። በቅርቡ የታዩት ሶስቱ በራሪ ነገሮች የቻይና ስለመሆናቸው የተናገሩት ባይኖርም ዋሽንግተን ላይ ግን የተቃውሞ ክስ ማቅረባቸው አልቀረም። ስ የዩናይትድ ስቴትስ ያላግባብ ኃይል በመጠቀም ከመጠን በላይ የሆነ ምላሽ በመስጠትና ሁኔታዎችን በማባባስ ከዓለም አቀፍ ሕግ መንፈስና ከዓለም አቀፍ አሰራር ጋር የተቃረነ ነው። አሁን በማጋነንና ሁኔታውን ይበልጥ በማባባስ ይህንን እንደሰበብ በመጠቀም የቻይና ተቋማትና ድርጅቶች ላይ በሕገወጥ መንገድ እቀባ እየተጠቀሙበት ነው። እናም ቻይና ይህንን በጽኑ ትቃወማለች። ፕሬዚዳንት ጆ ባይደን ከቻይናው አቻቸው ዢ ጂንፒንግ ጋር ለመነጋገር ለጊዜው ምንም አይነት እቅድ እንደሌላቸው ዋይት ሐውስ አስታውቋል። የዓለም አቀፍ ጉዳዮች ተንታኛዋ ኤሚሊ ሃርዲንግ በበኩላቸው ከቤጂንግ ጋር የተፈጠረው ውጥረት ለዋሽንግተን ከባድ ጥያቄዎችን ያስነሳል ነው የሚሉት እንደሚመስለኝ ወደ ቤጂንግ የተላከው መልእክት ያውልህ፣ ልብ በል አግኝተናሃል፣ ምን እያሰብክ እንደሆነ እናውቃለን፣ የምታደርገውን አቁም የሚል ነው። አሁን ለዩናይትድ ስቴትስ የመከላከያ ሚኒስቴር መቅረብ ያለበት የተሻለ የሚሆነው ጥያቄ እንዲህ ያሉ ነገሮችን የመግጠሚያው መንገድ ምንድን ነው? ድንገት እነኚህን ተንሳፋፊ ነገሮች በሰሜናዊ የዩናይትድ ስቴትስ አየር ክልል ሲንሳፈፉ አገኘን። እናም በአየር ክልላችን ሲንሳፈፉ ያገኘናቸውን ነገሮች በሙሉ እያንዳንዳቸውን ተኩሰን ለማውረድ እንሞክራለን ወይስ ለብሔራዊ ደህንነታችን ስጋት መሆን አለመሆናቸውን ለመወሰን የሚያስችል የተሻለ መንገድ እንፈልጋለን? ተንታኙ አክለውም በበይነ መረብ የሚተላለፉት የሴራ ወይም ሰዎች የፈጠሯቸው ሀሳቦች ሌላ ስጋት ይፈጥራሉ ባይ ናቸው። when we have so little information out in the public, it's very easy for misinformation, disinformation. በህዝቡ ዘንድ በጣም ትንሽ መረጃ ሲኖር አሳሳች አለያም ጥርጣሬና ስጋት ለማንገስ የሚውጠነጠኑ ወሬዎችና የመላምት ሀሳቦችን ማሰራጨት በጣም ቀላል ይሆናል። ባለፈው ሳምንት መገባደጃ ላይ በኢንተርኔት አማካኝነት የተሰራጩ በጨዋታ ስሜት ብቻ የታሰቡ ቀልዶች ነበሩ። በተመሳሳይ ግን ስለማያውቁት ነገር እንደሚያውቁ አድርጎ መናገር ወይም የመላምት ሀሳቦችን አሊያም የተዛባ መረጃ ሆን ብሎ ማሰራጨት ደግሞ ተገቢ አይደለም። አሁን ያልተመለሰው ጥያቄ መርማሪዎቹ ስለ በራሪ ነገሮቹ ምንነት ምን ተረዱ፣ ቀጣዩስ ምንድን ነው የሚለው ነው። አሉላ አመሰግናለሁ። ለምሽቱ ያዝንላችሁ የመጨረሻው መሰናዶ ደግሞ የጤና ጉዳይ ነው። ከአስርት ዓመታት በፊት በዓለም ዙሪያ ከአትክልት ብቻ የተዘጋጁ ቬጋን ምግቦችን ወይም በኢትዮጵያ የጾም ምግቦችን ብቻ የሚያዘጋጁ ምግብ ቤቶችና ሬስቶራንቶችን ማግኘት ብርቅ ነበረ። ይሁን እንጂ አሁን ላይ በተለይም ባደጉት ሀገራት የጾም ምግቦችን ማለትም ከአትክልትና ከጥራጥሬ ብቻ የተዘጋጁ ምግቦችን ብቻ የሚያቀርቡ ምግብ ቤቶችን ማየት የተለመደ መጥቷል። ይሄ ታዲያ በከተሞች ብቻ ሳይሆን እጅግ ስጋ በል በሆኑ ማህበረሰቦች ውስጥም እየተለመደ ነው። ተከታዩ ዘገባ ከነዚህ ማህበረሰቦች በአንዱ አካባቢ ስላለው የአመጋገብ ለውጥና የጾም ሬስቶራንቶች ዙሪያ ያተኩራል። ኤደን ገረመው ናት ዘገባውን የምታሰማል። ዮርክ በሚገኘው መኖሪያ ቤታቸው ሳሉ እንደ ቀላል የተጸነሰ ሀሳብ አሁን ትልቅ ቦታ እንደደረሰ ባልና ሚስቱ ይናገራሉ። አላማቸው ስጋ መመገብን ለማቆም አዲስ ዓመትን አስታከው ለሚወስኑ ግለሰቦች እቅዳቸው ይሳካ ዘንድ አማራጭ መስጠት ነው። የቬጋኖሪ ዩኬ ቃል አቀባይ ቶኒ ቨርኔሊ እንቅስቃሴውን ተከትሎ በመጣው ፈጣን ፍላጎት መደነቃቸውን ይናገራሉ። ሰዎች የአትክልት ምግቦችን እንዲመገቡ የሚመክሩ እጅግ ብዙ ቡድኖች አሉ። ነገር ግን ሰዎች የአትክልት ምግቦችን እንዲሞክሩ የሚያደርጉ አትክልት ተመጋቢ አንድን ቡድን የለም። ቬጋ ኑሪ የተሰኘው እንቅስቃሴ አዘጋጆች ከስጋና ከእንስሳት ተዋጽኦዎች የመረቃ እንቅስቃሴ ከዩናይትድ ኪንግደም አልፎ በሌሎች የአውሮፓ ሀገራትም ተቀባይነት ያለው ጉዳይ ሆኗል ይላሉ የተቋሙ ቃል አቀባይ የሆኑት ቶኒ ቨርኔሊ ለዚህ ምክንያት እንዳለው ነው የሚናገሩት ምክንያቱ ደግሞ ከእንስሳት ደህንነት በላይ የሰዎች ጤና አሳሳቢ ነገር መሆኑ ነው ጤናማ ያልሆነ ከፍተኛ ውፍረት አጠቃላይ የጤና ይዞታ አብይ ትኩረት መሆኑንም ነው የሚገልጹት አለቅጥ መወፈርና የልብ ህመሞች ለሌሎች የእድሜ ዘመን በሽታዎች አጋላጭ በመሆን ቀዳሚ እንደሆኑ ሳይንቲስቶች ይናገራሉ። ከዚህ በተጨማሪ ደግሞ ስጋ ተመጋቢ መሆን በአካባቢ ላይ የሚያመጣው ጉዳትም አለ። በርኔሊ ታዲያ የተቋማቸው እንቅስቃሴ ሰዎች ስጋ መመገብ በመቀነስ ሊያገኙት የሚችሉትን ጠቀሜታ እንዲገነዘቡ እንደሚያግዝ ነው የሚናገሩት። ባለፉት ጥቂት ዓመታት አንድ ሶስተኛ የሚሆኑ ሰዎች ለአንድ ወር ያህል ከሞከሩት በኋላ በቃ አትክልት ተመጋሚ ብቻ ሆናለሁ ይላሉ። ይህን የሚወስኑበት የመጀመሪያው ምክንያት ከጠበቁት በላይ ቀላል ስለሚሆን ነው። ከዛ ደግሞ የተቀሩት 75 ከመቶ የሚሆኑት ደግሞ ስጋ መመገባቸውን አላቆሙም። ነገር ግን የስጋና የወተት ተዋጽኦ መመገባቸውን በ50 ከመቶ ቀንሰዋል። ኢንዲ ካውር በዩናይትድ ኪንግደም ከስጋ ነጻ የሆኑ ምርቶችን ለግዙፍ የምግብ ሻጭ መደብሮች የሚያቀርቡ ተቋማት አማካሪ ናቸው። ካውር አትክልት ተመጋቢነት ከጤና ጠቀሜታው አንጻር ትኩረት ሊደረግበት ይገባል ይላሉ። ነገር ግን ሙሉ ለሙሉ ስጋም ሆነ የወተት ተዋጽኦዎችን መመገብ ከማቆም ይልቅም መቀነሱ ላይ ትኩረት ቢደረግ መልካም እንደሆነ ነው የሚመክሩት። ሰዎች የአትክልት ምግቦችን የመመገባቸውን ሁኔታ መመልከት ያለብን እንደ ዘላቂያዊ አጀንዳ ስጋን እንደ መቀነስ ነው። የአትክልት ተመጋቢዎችን ፍላጎት ማሟላት አለብን። ይሁን እንጂ በጤናና በዘላቂ የምግብ ስርዓት ላይ ማተኮር ይኖርብናል። ቬጋኑሪ ጀርመን፣ ዩናይትድ ስቴትስ እንዲሁም ደግሞ ቺሌን ጨምሮ በሌሎች ሰባት ሀገሮች ቅርንጫፍ ያለው ተቋም መሆን ችሏል። ይሁን እንጂ የገበያ ትንታኔ ባለሙያዎች የቬጋኑሪን ውጤት ለመለካት ጊዜው ገና ነው ይላሉ። አድማጮቻችን እንዲሁም ተመልካቾቻችን ጋቢና ቪኦኤ ከሰኞ እስካርብ ድረስ ወጣቶችን የሚመለከቱ የተለያዩ ዝግጅቶችን ሲያቀርብላችሁ ቆይተዋል። ነገና ከነገ ወዲያ ደግሞ ካቀረብናቸው ዝግጅቶች የተወሰኑ ስንመራርጠን በድጋሚ እናስደምጣለን። ለዛሬ ያዝነው በዚህ ተጠናቋል። አብረናቸው ያመሸነው ሀብታም ስዩም በመስተንግደው፣ ኤልያስ አስማለ ደግሞ በድምፅና ምስል ምህንድስናው ነው። በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ መልካም የሳምንት ማብቂያም ይሁንላችሁ ስንል ተመኝተናል።